ዓለም ዜናን ጀምር የዕለት ተረኛም ማን ተጋፍቶት ስለሽ ያሰማናል። የዲደብልዩ ዜና ጤና ይስጥልኝ አድማጮች። በቅድሚያም አርስተ ዜና ወደ ሶማሊያ እየገባ ነው በተባለ ሕገወጥ የጦር መሳሪያ ጉዳይ ኢትዮጵያና ሶማሊያ እየተካሰሱ ነው። የሁለቱም ሀገራት ውጭ ጉዳይ ሚኒስትሮች አንዱ የሌላኛውን ሀገር በሕገወጥ የጦር መሳሪያ ማቀበል ጉዳይ ከሷል። በመከላከያ ሰራዊት እና በፋኖ ታጣቂዎች መካከል ከአንድ ዓመት በላይ ውጊያው በቀጠለበት የአማራ ክልል ባለፈው ዓመት መማር ከነበረባቸው ተማሪዎች ግማሽ ያሉ አለመማራቸው ተገለጠም። እስራኤልና የሊባኖሱ ሂዝቦላ ዛሬም በሮኬቶችና በጦር ጀቶች ድብደባ ፈጸሙ። እስራኤል በድጋሚ የሊባኖስ ዋና ከተማ ቤሩትን ከአየር ላይ በቦምብ ከደበደበች በኋላ እስካሁን የሞቱት ሰዎች ቁጥር ወደ 560 መድረሱን አሶሺየትድ ፕሬስ ዘግቧል። የሩሲያ ጦር እንደ ጎርጎሮስ አቆጣጠር በ2022 ጦርነቱን ከጀመረበት ጊዜ አንስቶ ታይቶ በማይታወቅ ፍጥነት በምስራቅ በኩል እመርታ እያሳየ መሆኑ ተዘግቧል። ጦሩ ዶንባስ ግዛት ውስጥ እየገሰገሰ ነውም ተብሏል። ዜናው በዝርዝር ወደ ሱማሊያ የገባ ነው በተባለ ህገወጥ የጦር መሳሪያ ጉዳይ ኢትዮጵያና ሱማሊያ እየተካሰሱ ነው። የሱማሊያ የውጭ ጉዳይ ሚኒስትር ኢትዮጵያ ወደ አገራቸው የጦር መሳሪያ በህገወጥ እያስገባች ነው ሲሉ ዛሬ ወቅሰዋል። ሚኒስትሩ አህመድ ሙአሊም ፊቂ ይህን ያሉት የኢትዮጵያ አቻቸው ለሱማሊያ የሚቀርበው ጦር መሳሪያ በስተመጨረሻ አሸባሪዎች እጅ ላይ መውደቁ አይቀርም የሚል ስጋታቸውን ከገለጡ በኋላ ነው ሲል ሮይተርስ የዜና ምንጭ ዘግቧል። በውጭ ኃይላት የሚደረግ የጦር መሳሪያ አቅርቦት መጨረሻው አሸባሪዎች እጅ ላይ ሊወድቅ እንደሚችል ስጋት መኖሩን የኢትዮጵያ የውጭ ጉዳይ ሚኒስትር አምባሳደር ታዬ አጽቀሥላሴ ተናግሯል። ሶማሊያ ለሌላኛዋ ግዛቷ ፑንትላንድ ኢትዮጵያ በሁለት የጭነት ተሽከርካሪዎች የጦር መሳሪያ ድጋፍ ሰጥታለች በሚል ሰሞኑን ክስ አቅርባ ነበር። ድርጊቱ ሉዓላዊቷን እንደ ጣሰ የገለጸችው ሶማሊያ ከዚያም ባሻገር በብሔራዊ ደህንነቷ እንዲሁም በቀጣናው ስጋት የሚደቅን መሆኑን በመጥቀስ የቅብ ተቋማት ሁኔታውን እንዲያወግዙ አቤት ብላለች። አምባሳደር ታዬ አጽቀሥላሴ በበኩላቸው አካባቢውን የግጭት ቀጠና የማድረግ እንቅስቃሴ መኖሩን ከሳምንታት በፊት በሰጡት ቃል ገልጠው ነበር። ከሶማሌ ጋር ያለንን አለመግባባት ሰላማዊ በሆነ መንገድ፣ በጸረ ሽብር ትግል ላይ ያለንን ትብብር አጠንክሮ መቀጠል፣ የሶማሌ መንግስት የኢትዮጵያን ጥቅም የሚጻረሩ ኃይሎችን የማስተናገድ ብሂሉን አካሄዱን እንዲያቆም ነው የምንጠይቀው። ሶማሊያ ከወራት በፊትም ኢትዮጵያ መሰል የጦር መሳሪያ ዝውውር በሉዓላዊ ግዛቷ ውስጥ መፈጸሟን በመጥቀስ ድርጊቱን ኮንና ነበር። ሶማሊያ ከግብፅ የጦር መሳሪያ ድጋፍ እየወሰደች ያለችው ሰራዊቷን ለማጠናከር ብሎም ከብዙ አገራት በተውጣጣ ሰላም አስከባሪ ኃይል የሚጠበቀው ሰላምና ደህንነቷን ለማሻሻል በምታደርገው ጥረት አቅም ግንባታ መሆኑን ገልጣለች። ራስ ገዟ ሶማሊላንድ ግን ድጋፉ አሳሳቢ እርምጃ መሆኑን በመጥቀስ በብርቱ የተቃወመችው ወዲያው ነበር በዜና መጽሔት ተጨማሪ ዘገባ ይኖረናል። በመከላከያ ሰራዊትና እና በፋኑ ታጣቂዎች መካከል ከአንድ ዓመት በላይ ውጊያው በቀጠለበት የአማራ ክልል ባለፈው ዓመት መማር ከነበረባቸው ተማሪዎች ግማሽ ያሉ አለመማራቸው ተገለጠ። በአማራ ክልል ባለፈው ዓመት ወደ ትምህርት ቤት መግባት ከነበረባቸው ስድስት ሚሊዮን ተማሪዎች መካከል ግማሽ ያሉ በክልሉ የጸጥታ ችግር ምክንያት ትምህርት እንዳልተከታተሉ የክልሉ ትምህርት ጽሕፈት ቤት አመልክቷል። በተለይም ጎጃም ውስጥ የሚገኙ አብዛኛዎቹ የስድስተኛ የስምንተኛና የ ሁለተኛ ክፍል ተማሪዎች ፈተና መውሰድ እንዳልቻሉም ተገልጧል። ችግሩ ሳይቃለል በዚህ ዓመትም ቢሮ ሰባት ሚሊዮን ተማሪዎችን ለማስተማር ቢያቅድም ከነሐሴ ቀን ጀምሮ ባደረገው ምዝገባ ግን እስካሁን የተመዘገቡት ሁለት ሚሊዮን እንደማይሞሉ የትምህርት ቢሮ የህዝብ ግንኙነት ኃላፊ አቶ ጌታቸው ቢያዝን ለዶቼቬሌ ተናግሯል። ከአንደኛ እስከ ስምንተኛ ክፍል ጥቅል ተማሪዎቹ ወደ አራት ነጥብ ስምንት ሚሊዮን ተማሪዎች ናቸው። እንመዘግባለን ብለን ያቀርነው አንድ ነጥብ ሶስት ሚሊዮን ተማሪዎች ናቸው የተመዘገቡ። ሁለተኛ ደረጃም አንድ ነጥብ ሁለት ሚሊዮን ተማሪዎች እንመዘግባለን ብለን አቅደን ወደ ሚርሊ ሶስት መቶ ሺህ አካባቢ ተማሪዎች ናቸው የተመዘገቡ። የትምህርት ቢሮው የህዝብ ግንኙነት ኃላፊ ህፃናቱ ወደ ትምህርት ቤት እንዲመጡ የሀገር ሽማግሌዎች፣ የሃይማኖት አባቶች፣ ተጽዕኖ ፈጣሪዎች፣ መንግስትና ኃላፊው በጫካ ያሉ ወንድሞች ያሏቸው ኃይሎች ጭምር እንዲተባበሩ ጠይቋል። በመጽሔት ተጨማሪ ዘገባ ይኖረናል። ይህ ከቦን ከተማ የራይን ወንዝ አቅራቢያ የሚያሰራጨው የዶችቬሌ ሬዲዮ የዓለም ዜና ነው። ጀርመን ውስጥ ከጊዜ ወደ ጊዜ በርካታ በርካታ ወጣቶች አማራጭ ለጀርመን በእንግሊዝኛ መጻሩ አኤፍዴ የተባለውን መጤጠል የቀኝ ጽንፈኛ ፖለቲካ ፓርቲ መምረጣቸው አሳዛኝ ነው ተባለም። አማራጭ ለጀርመን ፓርቲ ከ11 ዓመታት በፊት ሲመሰረት ያነዋ መራሂተ መንግስት አንጌላ ሜርክል የፋይናንስና የአውሮጳ ፖሊሲን በብርቱ በመቃወም ነበር። አሁን አንጌላ ሜርክል ከፖለቲካ መድረኩ ገለል ቢሉም መጤ ጠሉ ፓርቲ ግን በከፍተኛ ደረጃ በወጣቶች ዘንድ እየተመረጠ ነው። በጀርመን የተለያዩ ግዛቶች ዘንድሮ የተካሄዱ ምርጫዎችም ይህንኑ አሳይቷል። በብራንድንቡርግ የእሁዱ ምርጫ ከየሶስት አንድ ወጣት ማለት በሚቻል መልኩ አማራጭ ለጀርመን ፓርቲን መምረጡ አሳዛኝም አሳሳቢም ነው ተብሏል። እስራኤልና የሊባኖሱ ሂዝቦላ ዛሬም በሮኬቶችና በጦር ጀቶች ድብደባ ፈጸሙም። እስራኤል በድጋሚ የሊባኖስ ዋና ከተማ ቤሩትን ከአየር ላይ በቦምብ ከደበደበች በኋላ እስካሁን የሞቱ ሰዎች ቁጥር ወደ 560 መድረሱን አሶሽየትድ ፕሬስ የዜና ምንጭ ዘግቧል። ሮይተርስ በበኩሉ እስራኤል ዛሬ ቤሩት ላይ ባደረገችው ድብደባ በሂዝቦላ የሮኬት ክፍል ውስጥ ወሳኝ የተባለ ኃላፊን መግደሏን ዘግቧል። ሁለቱ ቡድኖች ወደ ለየለት ጦርነት ውስጥ ይገባሉ በሚል ፍራቻም ከደቡብ ሊባኖስ በሺዎች የሚቆጠሩ ሰዎች ስደት መግባታቸው ተጠቅሷል። ቤሩት ውስጥ በርካታ ኢትዮጵያውያን በአብዛኛው በቤት ውስጥ ስራ ተቀጥረው እንደሚሰሩ ይታወቃል። ይህ በእንዲህ እንዳለ የሊባኖሱ ሂዝቦላ የእስራኤል ጦር ሰፈሮች ላይ ፋዲ ሶስት በተባሉ አዳዲስ ሮኬቶች ድብደባ መጀመሩን ይፋ አድርጓል። ሂዝቦላ አዲስ የሮኬት ጥቃት መጀመሩን ያሳወቀው በቴሌግራም የመገናኛ አውታር መልእክቱ መሆኑን ሮይተርስ የዜና ምንጭ ዘግቧል። ሂዝቦላ በዩናይትድ ስቴትስ ጀርመንና በርካታ የሱኒ አረብ ሀገራት አሸባሪ ተብሎ የተፈረጀ በኢራን የሚደገፍ የሊባኖስ የሺአ ፖለቲካ ፓርቲና ወታደራዊ ክንፍ ነው። ሩሲያ በሰሜን ምስራቅ ዩክሬን ግዛት በምትገኘው ካርኪቭ ከተማ ውስጥ ባደረሰችው ጥቃት ሶስት ሰዎች ተገደሉ። በጥቃቱ ቢያንስ 24 ሰዎች መቁሰላቸውም ተገልጧል። የሰሜን ምስራቂቱ ከተማ ካርኪቭ ከሩሲያ ድንበር በ30 ኪሎሜትር ርቀት ላይ ትገኛለች። ለሁለት ዓመት ተኩል በፈጀው ጦርነት ከተማይቱ በሩሲያ የአየር ላይ ጥቃት በተደጋጋሚ ስትደበደብ ቆይታለች። ለዓለም አቀፍ የማግባባት ሥራ ዩናይትድ ስቴትስ ውስጥ የሚገኙት የዩክሬን ፕሬዝዳንት ቮሎዶሚር ዜሌንስኪ ሩሲያ ሀገራቸው ላይ እያደረሰች ነው ያሉትን ጥቃት እንዲመለከት የተባበሩት መንግስታት ድርጅትን ጠይቋል። በካርኪቭ ጥቃት የሩሲያ ቦምብ ጥቃት ኢላማ ያደረገው የመኖሪያ ህንፃ፣ ዳቦ ቤት፣ ስታዲየም ላይ ነው ሲሉም ቮሎዶሚር ዜሌንስኪ በማህበራዊ መገናኛ ወተር ገጻቸው ላይ በለጠፉት ጽሑፍ ገልጧል። መስኮቶቹ በፍንዳታ የተበታተኑና ፍርስራሹ በመንገዱ ላይ የተከመረ በከፊል የተደረመሰ ባለ ዘጠኝ ፎቅ አፓርትመንትን የሚያሳይ ምስልም አያይዟል። ይህ በእንዲህ እንዳለ የዩክሬን ፕሬዚዳንት ቮሎዲሚር ዜሌንስኪ ዩናይትድ ስቴትስ ውስጥ ባሉበት በአሁን ወቅት የሩሲያ ጦር ብርቱ በሚባል መልኩ በምስራቅ በኩል ዘመቻ መክፈቱ ተገልጧል። ጦሩ ሙሉ ወረራ በጀመረበት ወቅት በተደጋጋሚ ለመያዝ ጥረት ወዳደረገበት የዶንባስ ግዛት ደቡባዊ አቅጣጫ በምትገኘው ቩሌዳር መቃረቡም ተዘግቧል። ዶንባስ ግዛት ውስጥ የሚገኙት ሴሊዶቭ፣ ቶሬስክ እና ቩሌዳር ከተሞች በሩሲያ ጦር ስር ሊወድቁ እንደሚችሉ የጦር ተንታኞች ተናግሯል። ዩክሬን ከሩሲያ ጋር የምታደርገው ጦርነት ፍጻሜው መቃረቡንም ቮሎዲሚር ዜሌንስ ስኪ ተናግሯል። ፕሬዚዳንቱ የድል ያሉትን እቅዳቸውን በዚህ ሳምንት ለዩናይትድ ስቴትስ ፕሬዚዳንት ጆ ባይደን ለማቅረብ ማቀዳቸው ይፋ ሆኗል። ጦርነቱ የሚጠናቀቀውም ከሩሲያ ጋር በመደራደር ሳይሆን የዲፕሎማሲ ድልድይ በመገንባት መሆኑን ተናግሯል። ምን መሆኑን ግን በዝርዝር አላብራሩም። የሩሲያ ክሬምሊን ቤተ መንግስት ቃል አቀባይ ዲሚትሪ ፔሽኮቭ በበኩላቸው የዩክሬን እቅድን በተመለከተ መገናኛ አውታሮች ጥንቃቄ እንዲያደርጉ አሳስቧል። ሩሲያ ጦርነቱን ካቆመች የምታቀ ም የምትፈልገውን ግቧን ከመታሽ በኋላ ነው ብሏል። የሩሲያ ጦር እንደ ጎርጎሮስ አቆጣጠር በ2022 ጦርነቱን ከጀመረበት ጊዜ አንስቶ ታይቶ በማይታወቅ ፍጥነት በምስራቅ በኩል መርታ እያሳየ መሆኑም ተዘግቧል። ይህ ዶችቬሌ ሬዲዮ ነው። አድማጮች፣ ዜናውን ለማጠናቀቅ አርስተ ዜናውን በድጋሚ እናሰማለን። ወደ ሱማሊያ እየገባ ነው በተባለ ህገ ወጥ የጦር መሳሪያ ጉዳይ ኢትዮጵያና ሱማሊያ እየተካሰሱ ነው። በመከላከያ ሰራዊትና በፋኖ ታጣቂዎች መካከል ከአንድ ዓመት በላይ ውጊያው በቀጠለበት የአማራ ክልል ባለፈው ዓመት መማር ከነበረባቸው ተማሪዎች ግማሽ ያሉ አለመማራቸው ተገለጠ። እስራኤልና የሊባኖሱ ሂዝቦላ ዛሬም በሮኬቶችና በጦር ጀቶች ድብደባ ፈጸሙ። እስራኤል በድጋሚ የሊባኖስ ዋና ከተማ ቤሩትን ከአየር ላይ በቦምብ ከደበደበች በኋላ እስካሁን የሞቱት ሰዎች ቁጥር ወደ 560 መድረሱን አሶሺዬትድ ፕሬስ ዘግቧል። የሩሲያ ጦር እንደ ጎርጎዶስ አቆጣጠር በ2022 ጦርነቱን ከጀመረበት ጊዜ አንስቶ ታይቶ በማይታወቅ ፍጥነት በምስራቅ በኩል እመርታ እያሳየ መሆኑ ተዘገበ። ጦሩ ደንባስ ግዛት ውስጥ እየገሰገሰ ነው ተብሏል። ይህ ዶቼቬሌ ሬዲዮ ነው።